የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከዚህ በፊት ይበልጥ ሰላማዊ የበለጸገችና የተባበረች ዓለም ውስጥ ኖረን አናውቅም አሉ። ፕሬዚዳንቱ ይህን የተናገሩት በአሁኑ ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና የሰዎች ስቃይ የሚጻፉ ትረካዎች አሁን የምንገኝበት በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። ፕሬዚዳንት ኦባማ ትናንት እዚህ ዋሽንግተን በተጠራ ዓለም አቀፍ ስብሰባ ላይ ለተገኙት ተሳታፊዎች ሲናገሩ አሁን የምንገኘው በሁከት በተቃራኒው ዓለም ውስጥ ነው ሲሉም አስገንዝበዋል። ስለ አቲካ ሆውቅ ዘግባበታለች። ሰሎሞን ክፍል ያቀርባል። ፕሬዚደንት ባራክ ኦባማ ይህን አዎንታዊ አስተያየት የሰጡት በዋይት ሀውስ ቤተ መንግስት በተጠራ የመሪዎች ዓለም አቀፍ የልማት ስብሰባ ላይ ነው። ዓለማችን እንደ ዛሬው ሁከት ያልበዛባት ጤናማ የተሻለ የትምህርት ደረጃ ላይ ተገኝታና ይበልጥም በመቻቻል የኖረችበት ጊዜ የለም። ይህ የፕሬዝደንቱ አስተያየት የተሰጠው ዛሬ ዓለማችን ስለ አስከፊ የሽብር ጥቃቶች፣ የጅምላ ፍልሰቶች፣ የአውሮፕላን አደጋዎች፣ የፖለቲካ ውጥረቶችና በኢቦላና ዚካ ቫይረስ ሳቢያ ስለ ተከሰቱ የበሽታ ወረርሽኞች በሚቀርቡ ዘገባዎች ከሚገለጸው በተሻለ ሁኔታ ላይ እንደምትገኝ ለማሳሰብ ነው። ፕሬዚደንቱ እንደ ገለጹት በዓለም ሀያላኑ ሀገሮች መካከል ጦርነት ከተካሄደ ከግማሽ ምዕተ ዓመት በላይ ሆኗል። ከኩፍኝ ከወባና ከሳምባ ነቀርሳ በሽታዎች ጋር በተያያዘ የሚሞቱ በብዙ ሚሊዮኖች የሚገመቱ ሰዎች ሕይወት ማትረፍ ተችሏል። በዓለም ዙሪያ የሰዎች ሕይወት በብዙ ረገድ ተሻሽሏል ሲሉም አስገንዝበዋል። ባራክ ኦባማ ባለፉት ሀያ አምስት ዓመታት ጊዜ ውስጥ ብቻ ከአንድ ቢሊዮን በላይ ሰዎችን ከጥልቅ ድህነት ማጥ ውስጥ ማውጣት ተችሏል። ከአንድ ቢሊዮን በላይ ሰዎች ፕሬዝደንት ባራክ ኦባማ ሥልጣን ከያዙ ጊዜ ጀምሮ ድሃ አገሮች ምግብ እንዲያገኙ የትምህርት ስርጭቱና የኃይል አቅርቦቶቻቸው እንዳይቋረጡ ለመርዳት ፕሮግራሞችንና የመዋለ ንዋይ ምደባ ጥረቶችን ሲያበረታቱ ቆይተዋል። ይህንንም ጥረታቸውን የኢኮኔት ቴሌኮሚኒኬሽንስ ኃላፊ ስሪቭ ማሲዋ ያስረዳሉ። በመንግስታቱ በለጋሾች በባለጸጋዎችና በሲቪል ማህበረሰቡ በግል ዘርፉም በኩል ጠንካራ አመራርና ያልተቆጠበ ትብብር እንደሚጠይቅ ይገነዘባሉ። ፕሬዚዳንት ባራክ ኦባማ በመጨረሻ ሲያስረዱ በእስካሁኑ ጥረት ተመስጋኝ እድገት ቢታይም ገና ብዙ ሥራ ይጠብቀናል ሲሉ አሳስበዋል። ቁጥራቸው ከ8 መቶ ሚሊዮን በላይ ወንዶች ሴቶችና ሕፃናት በቀን ከ1 ዶላር ከ25 ሳንቲም በታች በሆነ ገቢ ይተዳደራሉ። ተዳደራሉ። አስራ አንድ ወንዶች ልጆችና ሴቶች በአብዛኛው ሊከላከሉት በሚቻል መድኃኒት ጦስ ሳቢያ በየደቂቃው ይሞታሉ። በየቀኑ ደግሞ በመቶዎች የሚቆጠሩ ሴቶች ከወሊድ ጋር በተያያዘ ችግር ሕይወታቸው ያልፋል። ይህን ሁሉ ችግር ደግሞ እያየን በመሆኑ ገና ብዙ ብዙ መስራት እንዳለብን እንረዳለን። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በማጠቃለያ ንግግራቸው በመጪው ዓመት ኅዳር ማንም ይመረጥማ የአሜሪካ የውጭ ፖሊሲ መሰረት የዓለም አቀፍ ልማት ጉዳይ መሆን አለበት፣ ምክንያቱም እንደ ቀሪው ዓለም ሁሉ ዩናይትድ ስቴትስም የምትተማመነው በዚህ ላይ በመሆኑ ነው ብለዋል።